በመጪው ሳምንት ጥር አስራ ሁለት ዋይት ሃውስን ለቀው ወደ ነፃ ዜጋነት የሚሸጋገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ማክሰኞ ምሽት ላይ ለሀገራቸው ህዝብ የስንብት ንግግር አድርገዋል። ፕሬዚደንቱ የስንብት ንግግራቸውን የአስተዳደራቸውን ያለፉ ስምንት ዓመታት ክንዋኔዎች አጉልተው ለማውሳትና የአሜሪካ ዲሞክራሲ ስለተደቀኑበት የከፋፋይነት ወይም የመከፋፈልና የፖለቲካዊ ጥላቻ አደጋ ለማስጠንቀቅ ለማድረግ ተጠቅሞበታል። የአሜሪካ ድምፁ ሪቻርድ ግሪን የሚስተር ኦባማን የፕሬዝደንትነት ዘመን ማጠናቀቂያ ንግግር ተከታትሎ ያጠናቀረው ዘገባ አለ በአብይ ርዕስ ይዘነዋል። ቆንጅታየ ታቀርበዋለች። ፕሬዚደንት ባራክ ኦባማ በኖሩባትና ከሃያ በላይ አመታት በፊት የፖለቲካ ሙያቸውን በጀመሩባት በቺካጎ ከተማ ተሰብስቦ የጠበቃቸው ህዝብ በታላቅ የፍቅርና የድጋፍ ስሜት ነበር የተቀበላቸው። ወደ አገር ቤት መመለስ ደስ ይላል። አመሰግናችኋለሁ። አራት አመት ይጨምሩ፣ አራት አመት ይጨምሩ ብሎም ታዳሚው ጮኸ። እረ አይሆንም አሉ ፕሬዝደንት ኦባማ። ከስምንት ዓመታት በፊት እሳቸው መሪነቱን ከተረከቡበት ጊዜ ጋር ሲያነጻጽሯት አሜሪካ ዛሬ የተሻለችና የጠነከረች መሆኗን እንደሚያምኑ አመልክተዋል። ፕሬዝደንት ኦባማ አሜሪካ የገጠማትን የምጣኔ ሀብት ድቀት ትቀለብሳለች፣ የኦቶሞቢል ኢንዱስትሪዋን ታንሰራራለች፣ በታሪካችን ከምንጊዜውም ትልቁን የሥራ ፈጠራ እውን ታደርጋለች፣ ከኪዩባ ህዝብ ጋር አዲስ የግንኙነት ምዕራፍ ትከፍታለች፣ አንዲት ተኩስ ሳይሰማ የኢራንን የኒኩሊያር መሣሪያ ፕሮግራም ትዘጋለች፣ የመስከረም አንዱን የሽብርተኛ ጥቃት ቀንደኛ መሪ ትገድላለች፣ የጋብቻ እኩልነት ህግን ታስከብራለች፣ ለተጨማሪ ሀያ ሚሊዮን ዜጎቻችን የጤና ዋስትና ታስገኛለች ብዬ ከስምንት ዓመታት በፊት ብላችሁ ምናልባት አይ ይሄ እንኳ በዛ ልትሉ ትችሉ ነበር። በአሁኑ ወቅት በሀገሪቱ ያለውን የፖለቲካ ክፍፍል አስመልክተው ፕሬዝደንቱ ሲያስጠነቅቁ አሜሪካውያን እርስ በርስ በጋራ የሚያስማማቸውን መሰረት እንዲፈልጉ ተማጽነዋል። ዲሞክራሲ አንድ ወጥ መሆን የለበትም፣ የመሰረታዊ አንድነት ስሜት ግን ያስፈልገዋል ብለዋል። ዩናይትድ ስቴትስ ዲሞክራሲዋ በርካታ አደጋዎች ተደቅነውበታል ያሉት ፕሬዚደንቱ የምጣኔ ሀብትና የተለያዩ ዘሮች እኩልነት መዛባት እንዳለ ጠቅሰዋል። እያንዳንዱ የምጣኔ ሀብት ችግር በታታሪ ሰራተኛ ነጭ የመካከለኛ ገቢ መደብና የማይገባቸውን በሚጠይቁ ህዳጣን መካከል የሚደረግ ፍልሚያ ተደርጎ ከታየ፣ ከሁሉም አይነት የሆኑ ሰርቶ አዳሪዎች ፍርፋሪ ላይ ሲራኮቱ፣ ባለጸጎች ደግሞ የራሳቸውን ዋሻ እያጠሩ ጥጋቸውን ይዘው ይቀመጣሉ ማለት ነው። ይሁንና ፕሬዝደንቱ ሀ ብለው የመሪነቱን መንበር ከያዙበት ጊዜ ይልቅ ዛሬ ስለ አሜሪካ የበለጠ ተስፋ እንዳላቸው ነው የተናገሩት። ዜጎች በዲሞክራሲያዊ ሂደቱ ከመሳተፍ ወደኋላ እንዳይሉ ፕሬዝደንቱ ተማጽነዋል። ሀገራችን በተመሰረተችበት ሰነድ ውስጥ የተቀመጠውን ያንስ ሴት ጠበቅ አድርጋችሁ እንድትይዙ እጠይቃችኋለሁ። ያን ባሮችና የባሪያ ፍንገላ አስወጋጅ ታጋዮች በሹክሹክታ የተመካከሩበትን እምነት፣ መጤው ነባሩ ለፍትሕ ተሟጋቹ አብረው የዘመሩለትን መንፈስ፣ በባዕድ ሀገር መሬት ደግሞም በጨረቃ ላይ ባንዲራችንን ያውለበለቡ ጀግኖቻችን ያረጋገጡትን ታሪኩ እስካሁን ባልተጻፈለት በእያንዳንዱ አሜሪካዊ ልብ የተጻፈ እምነት አጥብቃችሁ እንድትይዙ ማጸናለሁ። አዎን እንችላለን። አዎን እንችላለን። ይቻላል። ባራክ ኦባማ። የፕሬዚዳንት ባራክ ኦባማ የስንብት ንግግር የሚተነትነውን ነበረ። የሰማ ነው። ሌላ ትንታኔም አለን። ይህንን ንግግር ሰሎሞን እንኳን ሙያው የሚመለከተን ማንም ዜጋ ያደመጠው የተከታተለው ነው። የሚገርምህ ለካ ልጅ አንተ ለቅሶ ማልቀስ ሳትፈልግ ሌላ ሲያለቅስ ስታይ ታነባለህ። ሳነባ መሸሆኖ ስሜት ውስጥ ነበርኩ እኔ እንጃ ይታወቀኝ። የአሜሪካ ፕሬዚደንት ካለቀሰ አንተ ማታለቅስበት ምክንያት፣ በጣም ይገርማል። ባለቤታቸው ደዛ እንደዛ ሲያወድሰዋት በጣም ደስ ይላል። ልጅቷ እንኳን ሳትጠቀርና አንተ ትንታኔ አዘጋጅተሃል፣ በፕሬዚዳንቱ ንግግር ዙሪያ አዎን። አዲሱ አሁን ቀጥሎ የማቀርባቸው ባለሙያ በዚህ የምርጫ ሂደት ውስጥ አብረውን የቆዩ ናቸው፣ ከመጀመሪያው ጀምሮ። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በስክሪፕስ የጋዜጠኝነት ትምህርት ቤት ወይም ኮሌጅ መምህር ናቸው። የፉል ብራይት ዓለም አቀፍ ስኮላር ናቸው። በዩኒሴፍም የኢትዮጵያ ተጠሪ ሆነው ፓሪስ ላይ አገልግለዋል። እንደዚሁም በዋሽንግተን ሲም የኢትዮጵያ ምክትል አምባሳደር ሆነው የሰሩ ናቸው። አሁን በተለያዩ የፖለቲካ ሳይንስ ጉዳዮች ላይ ምርምሮችን ያደርጋሉ መምህርም ናቸው። ዶክተር ብሩክ ኃይሉን ነው ያነጋገርኩት። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ጤና ይስጥልኝ፣ እንደምን አመሹ? ጤና ይስጥልኝ አቶ ሰለሞን፣ እግዚአብሔር ይመስገን እንዴት አመሻቸው? እግዚአብሔር ይመስገን። ዶክተር ብሮክ መቼም በሙሉ የዚህ የዘንድሮ የምርጫ ጊዜ ውስጥ አብረውን ቆይተዋል፣ በትንታኔውም አንዳንድ ነጥቦችን በማስጨበጥም በኩል በፖለቲካው በምርጫው ሂደትና በተወዳዳሪዎቹም ማንነት ላይ ከመጀመሪያው የፓርቲዎች ትግል ጀምሮ እና እንግዲህ አሁን ሁኔታዎች ወደ መጠናቀቃቸው እየደረሱ ነው። አርባ አራተኛው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የስንብት ንግግራቸውን ትናንት ምሽት ላይ ያንን የመጀመሪያውን የድል ንግግራቸውን ባደረጉባት የዛሬ ስምንት ዓመት በሺካጎ ከተማ አድርገዋል እና ፕሬዚደንት ባራክ ኦባማ የትናንትናውን የስንብት ንግግራቸውን ሲጨርሱ ልክ እንደጀመሩት ሁሉ የዛሬ ስምንት ዓመት ማለት ነው ይቻላል፣ ችለነዋል በሚል መልእክት ነው የደመደሙት። ለመሆኑ ፕሬዚደንት ባራክ ኦባማ ወደ ስልጣናቸው ሲመጡ የዛሬ ስምንት ዓመት የለውጥ ሐሳብ ይዘው የመጡትን ያህል ማድረግ የቻሉትን ያህል አድርገዋል ወይ? ወይም የፈለጉትን ያህል አድርገዋል ወይ? ምንስ ነው የቻሉት? አመሰግናለሁ ለጥያቄ አቶ ሰለሞን። በመጀመሪያ አንድ ነገር ግንዛቤ ለመውሰድ ራሳቸው ለመጀመሪያ ጊዜ በአሜሪካ ታሪክ አንድ ጥቁር አሜሪካዊ ፕሬዚደንት ሆኖ ይህንን ከፍተኛ ስልጣን ለመመረጥ መብቃቱ ራሱ ታሪክ ነው። በራሱ የመጀመሪያውም ሰው ናቸው ፕሬዚደንት ኦባማ። ስምንቱን አመት መለስ ብለን ስናይ የተነሱበት ሰንቀው የተነሱበት አላማ ነበረ። አላማውም በአሜሪካ ለውጥ አመጣለሁ የሚል እልህና ቁጭት ሰንቀው ነው። ይህንን እልህ ብቻ ሳይሆን ፕላንም ይዘው ነው የተነሱት። ሁሉን አድርገዋል ለማለት በጣም ይከብዳል። ነገር ግን ከሞላ ጎደል የተነሱበትን አንዳንድ አላማዎችን ግን ተግባራዊ አድርገዋል። ግን ሂደት ነው። ሂደትም ነው እሳቸው ጀመሩትን ሌሎች ሊቀጥሉ ይችላሉ ወይ? እሳቸው ደግሞ ጀምሩትን ሌሎች ወደ ኋላ ሊጎቱም ይችላሉ። እና በዛ መልክ ነው፣ ሚዛናዊ በሆነ መልክ ነው ማየት የምንችለው እና ይህን ነው ባጭሩ ለማለት የምፈልገው። አሜሪካ በትልቅ ቀውስ ውስጥ እንደነበረች እናስታውሳለን ፕሬዚደንት ባራክ ኦባማ ወደ ስልጣኑ በገቡ ጊዜ። ለመሆኑ ይህንን ለማስተካከል በእርግጥ ኦባማ የተሳካላቸው ነገር ነበረ? ትክክል የተሳካላቸው ነው። ይላል አቶ ሰለሞን። አንድ የአሜሪካ ፕሬዚደንት ተመርጦ ስልጣን ሲረከብ የሚወርሰው በጎውንም ደጉንም፣ አሰሱንም ገሰሱንም፣ ጥሩውንም መጥፎውንም ነው። አጋጣሚ ሆኖ ፕሬዚደንት ኦባማ ስልጣን ከፕሬዚደንት ቡሽ ሲረከቡ ኢኮኖሚው በጣም ባሽቆለቆለበት ሁኔታ ከአንድ ሺ ዘጠኝ መቶ ሰላሳ አንድ ሰላሳ ሁለቱ እንዳሮፍ መቆጣጠር ግሬት ዲፕሬሽን ከዛም አለማዊ ዲፕሬሽን የሚባለው ታላቁ የችነፈር ጊዜ ማለት ነው። ባይ ትክክል ባይስተካከልም ሬሴሽን ይባላል። በጣም ኢኮኖሚ በቀዘቀዘበት ሁኔታ ላይ ስልጣን የተረከቡ በጣም ይሄ ነው የማይባል ቻሌንጅ ቻሌንጅ በሆነ ሁኔታ ፈታኝ በሆነ ሁኔታ ውስጥ ፈታኝ ሁኔታ የተረከቡ ሰው ናቸው እና የችን ሀገር ከዛ ጥቶ አስራ አንድ ፐርሰንት በላይ የነበረውን አንኤምፕሎይመንት የስራ አጥነት መጠን የስራ አጥነት መጠን ወደ አራት ነጥብ ስምንት አራት ነጥብ ዘጠኝ ማውረዳቸው በሚሊዮን በሚቆጠር አዳዲስ ስራ መፍጠራቸው ስቶክ ኤክስቼንጅም ወደ ሀያ ሺህ ጣሪያ የአክሲዮን ገበያው ማለት ነው፣ የአክሲዮን ገበያው እዛ ደረጃ መድረሱ ይሄ ራሱ ሁሉ ትልቅ አቺቭመንት ነው። የኦባማ ታሪክ የሚመሰክርላቸው አሁንም የስራቸው ስኬት እንደሆነ ይመሰክራሉ። እና ከዛ ጉድጓድ ውስጥ ልበለው፣ ከዛ ጉድጓድ ውስጥ በዋጠው መውጣታቸውና ኢኮኖሚውን በጥሩ ሁኔታ ለዶናልድ ትራምፕ ማስረከባቸው ራሱን የቻለ ትልቅ አስተዋጽኦ አድርገዋል ማለት ይቻላል። መቼም የፕሬዚደንት ኦባማን የስምንት ዓመት ታሪክ ስንመለከት ጊዜ ላይ በቃን ይችላል በጣም ሰፊ ታሪክ ነው እና ወደፊትም እንመለስበታለን። ወጣን በል እስቲ የኢትዮጵያን አድማጭ ወደሚመለከት ወይም ደግሞ ትኩረት ሊስብ ወደሚችል ጉዳይ እንሂድና በውጭ ፖሊሲ ደረጃ ሲመለከቱት በተለይ ለአፍሪካ ምን ትርጉም ነበራቸው? ባራክ ኦባማ ምንድን ነው ቅርሳቸው ውርሳቸው? ኦባማ ለአፍሪካ መቼም ያለው ትርጉም አንደኛ ከቤተሰባቸው ምንጭ ከዝርያን እነታቸው ከሩት ከታች ከምንጩ ስንመጣ አባታቸው ኬንያዊ መሆናቸው እና ባይሬሻል ናቸው። ነጭ እና ጥቁር የሆኑ ሰው ናቸው። እናታቸው ነጭ ናቸው። ያ በመሆናቸው መጀመሪያውኑ ነው። ሲወዳደሩም እንደምላችን እንደምናስታውሰው ይሄ ነው የማይባል ተስፋ በተለይ ለጥቁሩ ዓለም እና ለአፍሪካ ለአፍሪካ ክፍለ አህጉር ይሄ ነው የማይባል አይ በቃ ብዙ ችግሮቻችን ደናዋይ ምንምበት ደረጃ አቅጣጫውን ያችዙናል። መቼም አፍሪካዊ ናቸው እና ደም ከውሃ ይወፍራል እንደሚባለው በዚ መት ብዙ ችግሮቻችንን ይገፉልናል። የአሜሪካንን ቀልብ በንደው ጠርቅም ጠንከር ባለ ሁኔታ ቀልብ እንስባለን ጥቁር ፕሬዚደንት ስለሆኑ የሚል አስተሳሰብ እና አቋም ነበር። እርግጥ ይሄ በአንደኛው ወገኑ ትክክል ነው። ነገር ግን እኛ ሁሌ የምንረሳው ምንድን ነው፣ እኚህ ሰውዬ ፕሬዚደንት ናቸው። ፕሬዚደንት ሲሆኑ ለመላው አሜሪካ እንጂ ለትውልድ ሀገራቸውና አይደለም። እርግጥ ሲምፐቲ ልባቸው ልብ ትረታቸው ጥቁር በመሆናቸው የሚያሳልፉትን የህይወት ታሪካቸውን ከልጅነት እስከ እውቀት ትምህርትም በፖለቲካውም ዓለም አሁንም ባለው የአሜሪካ አንዳንድ ሁኔታ ደስ በማይሉ ዘረኝነት የተላበሱ ሁኔታ ውስጥ ያለፉ ሰው ናቸው። አፍሪካነታቸው የሚዘነጉ አይደሉም። ነገር ግን ፕሬዚደንት ሲሆኑ ዛሬ ስምንት አመት ጀንዋሪ ሀያ ይህ ሰውዬ ለአሜሪካ ነው የሚቆሙት የሚሰሩት ለማ- ለማጥቅም ነው ለአሜሪካ ጥቅም ነው የናሽናል ኢንትረስት ብሔራዊ ጥቅም እንለዋለን። እና በዛ በዛ የተነሳ የመጀመሪያው አመት ተስፋ ነበር፣ ሁለተኛው አመት ተስፋ ነበር። ከዛ በኋላ አልተሟጠጠም። ነገር ግን ተስፋው እየቀዘቀዘ እየቀዘቀዘ አይ ያሰብነውን ያህል አቴንሽን ወይም ትኩረት እናገኝ አንችልም በሚል ብዙዎቹ በተለይ ምሁራኑ ሊቃኑ ተስፋ ቆርጠዋል። ነገር ግን አፍሪካንም እኝ ሰውዬ አልረሱም። መለስ ከለስ እያሉ፣ አቶ ሰለሞን እንደምናስታውሰው አፍሪካንም ጎብኝተዋል። ለአፍሪካም ቁልፍ ቲኖት ንግግርም አድርገዋል። አፍሪካ ሕብረትም ቅርብ ዓመታትም መጥተው ለአፍሪካ የጠቅማት ምንድን ነው የዲሞክራሲ ስርዓትና ግንባታ ምን ያህል ለአንድ ሀገር ሕልውና ለአንድ ሀገር ኢኮኖሚያዊ ፖለቲካዊ ሁሉ ነገር እድገት ጠቃሚ እንደሆነ ከዛ ከዛ አፍሪካ ከአሜሪካ መማር የምትችለው ይህን ይህን መሆኑን የመሳሰሉትን ሁኔታዎች ለማስገንዘብ ሞክረዋል። በዩኤስ አይዲ የሚደረገው ገንዘብ ፍሰት ትላልቅ ፕሮጀክቶች ወይም የተለያዩ ፕሮጀክቶች በአፍሪካ የሚሰሩትን በተመለከተ ሚስተር ኦባማ ይህንን የአሜሪካ ፖሊሲ ደበለው አቅጣጫ ቀጥለውበታል። ከአፍሪካ ጋር የሚደረገውን ሚሊተሪ ወታደራዊ ግንኙነት የመሳሰለውን በተለይ ቴሮሪዝምን ወይ ሽብርተኝነትን ለመዋጋት። ከሁሉም አፍሪካ ሀገሮች ባይሆንም ቁልፍ ከሆኑ አፍሪካ ሀገሮች ጋር ትብብራቸው መጠናከር በጠናከርና በጥልቀት ባለ ሁኔታ ቀጥሏል። ይህ እንግዲህ ኢትዮጵያንም ይመለከታል። ሁላችንም እንደምናውቀው በዚህ በዚህ አኳያ የአሜሪካንን ጥቅም እያስቀደሙ ገፍተውበታል ማለት ይችላሉ። ዶክተር ብሩክ እስኪ ይህንን በሌላ አጋጣሚ ደግሞ ትንሽ ዘርዘር አድርገን ማየት እንሞክራለን። በግብርናውም በምግብ ራስን በመቻልም በሀይል በኩልም በጤና በኩልም ኢቦላን በመዋጋት ኤድስን በመዋጋት በመሳሰሉት በራቸውን ቦታ ግን አንድ ኦባማ ደግሞ ሲወቀሱ የሚሰማበት ነገር አለ። እነዚህ የኦባማ ዓመታት በተለይ ከሰብዓዊ መብቶችና ከዲሞክራሲ ጋር በተያያዘ አምባገነኖች የተጃገኑበት እና የተጠያቂነት ስሜት የጠፋበት ሰላም የደፈረሰበት በአፍሪካ የሚሆን በመካከለኛው ምስራቅ ተብሎ ነው የሚወቀሱት። እና ይህንንስ የምን ውጤት ነው ብለን ነው ማሰብ የምንችለው? ይህን ጥያቄ በተመለከተ የኦባማ ፖሊሲ ግልጽ ነው። የአሜሪካ ፕሬዚደንቶች በተለይ ፎረን ፖሊሲ ያው የውጭ ግንኙነትን በተመለከተ አቅጣጫ በማስቀመጥ በመሳሰለው ቁልፍ ሚና ከሴኔቱ ማለት ከከፍተኛው ምክር ቤት ጋር አብረው በህብረት የሚሰሩት ነው። ፕሬዚደንቱ የራሱ ክላውትና ክብደት አለው። አንዳንድ ሀገሮች ሰብአዊ መብትን ማያከብሩ፣ የፕሬስ ነጻነትን ማያከብሩ፣ የሰው ልጅ መብትን የሚገፉ የሚጋፉ፣ ነጻ ዲሞክራሲያዊ ምርጫን በተገቢው ሰዓትና ወቅት ማያደርጉ ቢደረግም ኮንትሮልድ በሆነ ወይም ቁጥጥር ባለቁጥጥር ባለበትና ጥላ ባረፈበት ሁኔታ መደረጉን በግልጽ ያውቁታል። የሚ ሰው እንግዲህ ከሌላ ፕሬዚደንት የሚለያቸው ምንድን ነው? ኢንተርቬንሽን እጃቸውን ማስገባትን በተመለከተ እንደ ኦባማ እጃቸው የሚሰበስቡ ሰው የሉ። ማለት አንድ ሀገር ለምሳሌ በእንደዚህ አይነት በደል ውስጥ ያለ ሀገር ከሆነ ይወቅሱታል። ዲሞክራሲ ለዛ ሀገር አስፈላጊ መሆኑን ይገልጻሉ። ከህዝቡ ጋር ይቆማሉ፣ ያደርጋሉ። ከዛ ውጪ ግን ብዙ አፍሪካ ሀገሮች እንዳየ ነው። እኚህ ሰውዬ ከሞቀስና ቢሃይንድ ክሎዝ ዶርስ፣ በር ዘግተው ከመሪዎች ጋር ከሚመለከታቸው ባለስልጣኖች ጋር በግልጽ እኛ ከእናንተ የምንጠብቀው ለህዝባቸው መብት እንድትሰጡ፣ እኛ ከእናንተ የምንጠብቀው ነፃ ተቃዋሚ ድርጅቶች በነፃነት እንዲቀሳቀሱ፣ እኛ ከእናንተ የምንጠብቀው የህግ በላይነት እንድታሰፉ ነው። እኛ ከእናንተ የምንጠብቀው ኢኮኖሚክ ውድድርን በነጻና ፍትሀዊ በሆነ ሁኔታ በሀገራችሁ የተደላደለ አትሞስፌር ወይም ሁኔታ አየር እና ፖሊሲ መፍጠራቸውን በሚል በግልጽ ይነጋገራሉ። እዛ ውጪ ግን ብዙ ላቲን አሜሪካን ሀገሮች በሰባዎቹ በሰማናዎቹ እንደታየው በአንዳንድ ሪፑብሊካን መንግስታት እና በአንዳንድ ዲሞክራቲክ አስተዳደሮች በአሜሪካ አስተዳደሮች ይሄ አውትራይት እንለዋለን፣ ግልጽ የሆነ ያፈጠጠ፣ በሚስጥራዊ ሁኔታ በኢንቴሊጀንስ የተደገፈ ወይም በግልጽ ሚሊታሪ ኢንተርቬንሽን ወታደራዊ እንትን ብሎ ስልጣን መለወጥ መገልበጥ ማስገልበጥን በተመለከተ ሰውየው ከዛ ውስጥ መግባት የለብንም። እዛ የምንገባ ሲሆን አሜሪካ ችግር ውስጥ ይገባለች፣ ብዙ ጥንቅ ውስጥ እጃችን ይገባል፣ ለስማችንም ጥሩ አይደለም። ማድረግ ያለብን እኛ ህዝቡን ከውጭ መደገፍ ነው። ህዝቡን አይዞ ማለት ነው። ከዛ ውጪ ግን ያለው መንግስት ተጽዕኖ ላይ ከዛ ውጭ አላሰፈሩም። እንግዲህ ብዙ ሰዎች የሚጠብቁት ኢኮኖሚክ ሳንክሽን ማዕቀብ። እንደምታቀው እንደምናውቀው አቶ ሰለሞን ማዕቀብ በተወሰኑ አፍሪካ ሀገሮች ላይ ህዝባችን በሚበድሉ ላይ እንዲደረግ ነው። ይህንን ገፍቶ ሰውየ አላደረጉበትም። በተለይ ፓርትነር ሀገሮች ሲሆኑ አጋር ሀገሮች አጋር ሀገር ከሆኑ ሚስተር ኦባማ አርቀው የሚያስ አጭሩ አጭሩን ሳይሆን ረዥሙን ጥቅማቸውን ነው የሚያውት ያን ባደርግ፣ ትክክል ያን ባደርግ አቶ ሰለሞን ምን አጣለሁ ምን እናጣለን? ለምሳሌ ቴሮሪዝምን በመዋጋት ምን በማድረግ ያን ባደርግ፣ ያንን መንግስት ማጉያ ውስጥ ዘሎ እንዲገባ ወይ ማጉያ ውስጥ እንዲገባ እገፋዋለሁ፣ ያንን ብናደርግ ምን እናጣለን ከሚለው አኳያ ነው የሚያውት። ያን በማድረጋቸውም ነው ብዙ የሰብአዊ መብት ተሟጋጆች እና ሶሻል አክቲቪስቶች እሳቸውን በጽኑ የሚታገሉት። አይ ከአፋዊ ድጋፍና ከአፋዊ እንትን ውጪ በጭብጥ ኮንክሪት በሆነ ተጽዕኖ በማድረግ አንድን መንግስት እንዲሻሻል፣ ሌላው ቢቀር እንዲሻሻልና አቅጣጫውን እንዲለውጥ መስተዳድሩን እንዲከፍት ለህዝቡ እና ለተቃዋሚ ድርጅቶች አታደርግም በሚል ግልጽ ነው። ብዙ ብዙ አፍሪካም፣ ላቲን አሜሪካም፣ ኤዥያም ተስፋ መቁረጥ ሚስተር ኦባማ ላይ ታይቷል ማለት እንችላለን። ፕሮፌሰር ብሩክ ኃይሉ እንግዲህ አሁን ካለችን ጊዜ አኳያ በዚሁ ላሰናብተወት። ነገር ግን የተመራጩን ፕሬዚደንት የመጀመሪያ ጋዜጣዊ መግለጫና ቀሪ ጉዳዮችንም አካተን በመጪ ቀናት ደግሞ ዘርዘር አድርገን እንመለከታቸዋለን። ለዛሬ በጣም አመሰግናለሁኝ። አንድ ነጥብ ቶ ሰለሞን በአካራባችሩ ቢፈቀድልኝ ጀምሩ ነው። አመሰግናለሁ። የትናንቱ ንግግር ሽካጎ ነው የጀመሩት፣ ሽካጎ ነው የጨረሱት። ሚስተር ኦባማ ሀዋይ ነው ትውልዳቸው። የተወለዱት ግን ቺካጎ ኢሊኖይ ስቴት ነው ቺካጎ። የሰሩበትም የኖሩበትም ቤታቸውም እዛ ነው። የትናንቱ ንግግራቸው ይሄ ነው የማይባል ልብ የሚነካ ታሪካዊ ንግግር ነው፣ በእምባም የታጀበ ነበር። ሁላችንም እንዳየነው ሰውዬው ግልጽ ናቸው። ሂውሚሊቲ ሀምብልነሳቸው በጣም ጨዋነታቸው የሚያሳይ ነው። ትህትናቸው ይሄ ነው የማይባል ነው። ምስጋናቸውንም በግልጽ ለአሜሪካ አቅርበዋል። ህዝቡም ምስጋናው መልሷል። አንድ ማለት ነው ፈልገው አራት ዓመት አራት ዓመት ፎር ሞር ሰውዬ ሲያለውን ሰው ይዙ የነበረው አልሆነ አለ እንጂ ህገ መንግስቱ እኚህን ሰውዬ በሁለት ተርም ይገድባል እንጂ እንደ ጥንቱ እንደ አሜሪካ አንድ ፕሬዚደንት ተደጋግሞ መወዳደር ቢችል እኚህ ሰውዬ ያለ ምንም ጥርጥር እንኳን ዶናልድ ትረምፕ ማንንም የሪፐብሊካን ካንዲዴት በሃንድስ ዳውን ይባላል እዚህ ሀገር አባባል በኖክአውት በደንብ ሁኔታ የሚያሸንፉና ለሶስተኛ ጊዜ አገራቸውን በደንብ ለማገልገል የሚችሉ አይነት ሰው ነበሩ ይህንን ነበር ህዝቡ ትናንት ያንጸባርቀ ነበረው ይህንን ለማጋራት ባጭሩ አስቤ ነው በጣም አመሰግናለሁኝ፣ ፕሮፌሰር ብሩክ ኃይሉ።